of yeah, america yeah radio tabano no, I mean, okay. That, you know, first and foremost they need to rein in the brutality. They need to stop the use of excessive force. Um, they need to issue clear public orders to the forces that are deployed. <speaking in foreign language> የኢትዮጵያ የሰብአዊ መብት አያያዝ ጥያቄ ያስነሳል ያሉት ድርጅታቸው የኢትዮጵያን ሰብአዊ መብት አያያዝ አስመልክቶ በዛሬው ዕለት ስላወጣው ዘገባ ለአሜሪካ ድምፅ ከሰጡት ምላሽ የተወሰደ ነው። ዝርዝሩን በእለቱ አፍሪካዊ ርዕስ እናቀርባለን። ጤና ስጥልና፣ አድማጮች እንደምን አምሽታችኋል። ዛሬ ዕለቱ ሰኞ የካቲት 14 2008 ዓ ም ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና የኤርትራ መንግስት አልሸባብን ለመደገፍ ለመደገፉ ይቅርታ የሚያረጋግጥ መረጃ ተቆጣጣሪው ቡድን አላገኝም ሲሉ የሶማሊያ ኤርትራ ማዕቀብ ኮሚሽን ሊቀመንበር ራፋኤል ዳሪዮ ራሚሬዝ ከሬኖ ባለፈው አርብ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት መናገራቸው ተሰማ። ኢትዮጵያ ውስጥ ግን ኤርትራ ሌሎች ቡድኖችን ትደግፋለች ሲሉ ተናግረዋል። ሚስተር ራሚሬዝ በማዕቀብ ኮሚቴው ሊቀመንበርነታቸው ኤርትራን እንዲጎበኙ ከፕሬዚዳንቱ መጋበዛቸውን ይፋ እንዳደረጉም የተባበሩት መንግስታት አስታውቋል። ጉብኝቱም በቀጣዩ ወር እንደሚቀናጅ ተገልጧል። በተባበሩት መንግስታት ድርጅት የዩናይትድ ስቴትሱ ተለዋጭ የፖለቲካ ጉዳዮች መልእክተኛ አምባሳደር ዴቪድ ፕረስማን ስለ ሶማሊያ እና ኤርትራ በሰጡት የምስክርነት ቃል ኤርትራ ማዕቀቡ ይነሳልኝ ብላ የምታቀርበው ጥያቄ በውል ከመጤኑ አስቀድሞ መንግስቱ ከተቆጣጣሪው ቡድን እና ከማዕቀቡ ኮሚሽን ጋር ያለመተባበሩን ማቆም ይኖርበታል ብለዋል። ስለዚህ ኤርትራ ከተቆጣጣሪው ቡድን ለሚቀርቡ ጥያቄዎች መልስ መስጠትና ወደዚያ ለሚደረግ ጉዞም ትብብር ማሳየት ይኖርባተዋል ሲሉ አምባሳደሩ ጨምረው ተናግረዋል። የአሚሶም ወታደሮች የሚጓጓዙበት ወታደራዊ ተሽከርካሪ በታችኛው ሸበሌ የአቅባሪ ወይኔ አካባቢ ጥቃት እንደደረሰበት ተነገረ። የአካባቢው ነዋሪዎች በሰጡ ምስክርነት ጥቃቱ መካሄዱን ያረጋገጡ ሲሆን በሶማሊያ የሚገኘው የአፍሪቃ ተከላካይ ወይም የአፍሪቃ ወታደራዊ ልኡክ ሰራዊትና በጥቃቱ የተጠረጠረ የአልሻባብ አማጽያን ግን እስካሁን የተኩስ ልውውጥ እያካሄዱ ናቸው ነው ያሉት። ለደቡብ ምዕራብ አስተዳደር የሚካሄደው ወታደራዊ ቁሳቁስ የሚያጅቡት በአሚሶም እዝ ስር የሚገኙ የኢትዮጵያ ወታደሮች መሆናቸውም ታውቋል። በጥቃቱ የተነሳ በሰው ህይወት ላይ የደረሰ ጉዳት እስካሁን አልታወቀም። በተያያዘ የሶማሊያ ዜና የሶማሊያ መንግስት ጠቅላይ ሚኒስትሩ ኦማር አብዲራሽድ ሻርማሬክ እና የልዑካን ጓዶቻቸው ባለፈው ቅዳሜ በኬንያ ጆሞ ኬንያታ አየር ጣቢያ ላንዳፍታ መታገታቸውን አስመልክቶ ቅሬታ አሰምቷል። ጠቅላይ ሚኒስትሩና ጓዶቻቸው ለጊዜው በአየር ማረፊያው እንዲቆዩ የተደረገው በአንዳንድ የፕሮቶኮል አለመሟላት ምክንያት እንደሆነም ተገልጧል። በኋላ ጠቅላይ ሚኒስትሩ ተፈቅዶላቸው ሲወጡ አንዳንድ አብረዋቸው የነበሩ የምክር ቤት አባላት ግን ሌሊቱን እዚያው አሳልፈው በማግስቱ ነው ወደ አገራቸው የሄዱት። የሶማሊያ መንግስት ግን የምክር ቤት አባላቱም ቢሆኑ መከልከልም ሆነ እዚያው እንዲያድሩ መደረግ አልነበረባቸውም በማለት ቅሬታውን አሰምተዋል። የኡጋንዳው ተቃዋሚ መሪ ኪዛ ቢሴጂ ተጭበርብሯል ያሉትን ምርጫ ካላሸነፉ ከጥቂት ቀናት በኋላ ዛሬ ሰኞ እንደገና በፖሊስ ቁጥጥር ስር መዋላቸው ተገለጠ። ቢሴጂ ተጭበርብረዋል ባሉት ምርጫ ላይ ክስ ከመመስረታቸው አስቀድመው ዛሬ ወደ ብሔራዊ ምርጫ ኮሚሽን ጽፈት ቤት በመሄድ አንዳንድ መረጃዎችን ለማሰባሰብ አቅደው እንደነበርም ተገልጠዋል። የምርጫ ኮሚሽኑ ባለስልጣናት በበኩላቸው ወደ ሚስተር ቤሲጂ ቢሮ በመሄድ በምርጫ ወቅት የተሰጡ ድምፆች የተመዘገቡባቸውን መረጃዎች መውሰዳቸውም ተገልጠዋል። ፖሊሶች ባለፈው አርብ ሚስተር ቤሲጂን በቁጥጥር ስር አውለዋቸው ነበር። ምክንያቱም የፕሬዚዳንት ዮዌሪ ሙሴቪኒን መምረጥ በመቃወም ሰልፍ ከጠሩ አመፅ ሊቀሰቀስ ይችላል በሚል ስጋት መሆኑ ነው የተገለጠው። ቤሲጂ ግን ለደጋፊዎቻቸውም ብለው ተናገሩ። ምርጫውን ተቃውሙ፣ ሰልፍም ውጡ በማለት ቀሰቀሱ። የምርጫው ውጤት እንዳሳየው ከሆነም ሙሴቪኒ 61 በመቶ ድምፅ ሲያገኙ፣ ቤሲጂ ደግሞ 35 በመቶ ነው ያገኙት። የእንግሊዝ የእንግሊዝኛው ክፍል ባልደረባችን ጄምስ ባቲ ያዘጋጀውን ዘገባ አዳነች ፍሳዬ ይዛ ቀርባለች። አማማ እምባባዚ መኖሪያ ቤታቸው በተከበበበት ወቅት ወደ ቤታቸው የሚሄዱ ሰዎች እንደታሰሩ ገልጸዋል። የቤት ሰራተኛቸው ሳትቀር ተይዛ ለሁለት ቀናት ያህል ጠፍታ ነበር ብለዋል። በቀጥታ ከመንግስት የተነገራቸው ነገር ባይኖርም በድርጅታቸው ላይም ገደብ እንደተጣለ ለአካባቢው ሚዲያ አሳውቀዋል። መንግስት በምርጫው ወቅት የተወዳዳሪዎችን የመዘዋወር መብት ለመንፈግ የመንግስትን መሳሪያ ተጠቅሟል ሲሉ አውግዘዋል። ምርጫው መሰረታዊ የሆኑ ጉድለቶች ነበሩበት፣ ይፋ የተደረገው ውጤትም የህዝቡን ፍላጎት አያንጸባርቅም ብለዋል። የቀድሞው ጠቅላይ ሚኒስትር መግለጫ አውጥቼ ነበር የምርጫ ዘመቻ ውስጥ ከገባሁበት ጊዜ አንስቶ ሂደቱ እኩል አልነበረም፣ የሚል መግለጫ። እንደምታውቁት መንግሥት እኔን በግል ለማዋከብ የተቻለውን ሁሉ አድርጓል። የመንግሥት አካላትን ተጠቅሟል። አስረውኛል። ሰነዶቼን ወስደዋል። የመንግሥት የሆነውን መገናኛ ብዙኃን እንዳልጠቀም እድል ነፍገውኛል። የሀገሪቱ የምርጫ ኮሚሽን በግልጽ በስልጣን ላይ ላሉት ፕሬዚደንት የሚያዳላ ወገኝተኛ ነው። ቡድናቸው በምርጫው ወቅት ስለተፈጸሙት ነገሮች ሁሉ መረጃ ሰብስበው ካጠናቀቀ በኋላ ስለሚወስዱት እርምጃ እንደሚወስኑ ጠቁመዋል። ቡድናቸው ካሰባቸው እርምጃዎች መካከል የምርጫውን ውጤት በመቃወም ለፍርድ ማቅረብና የፖለቲካ ጫና ማድረግ እንደሚገኙባቸው እምባባዚ ጨምረው ገልጸዋል። ዋናው የተቃዋሚዎች መሪ ተወዳዳሪ ዶክተር ኪዛ ብሴጄም በቁም ስር ላይ ውለዋል። ማንም ቤቴ ሊገባ አይችልም። በመኖሪያ ቤቴ ማንኛውንም አይነት የኢንተርኔት አገልግሎት ለማግኘት አልቻልኩም ማለታቸው ተዘግቧል። የፕሬዝደንት ኦባማ አስተዳደር የብሴጄ በቁም እስርነት መቀጠል እንዳሳሰበው ኡጋንዳ ያለው የዩናይትድ ስቴትስ ኤምበሲ አስታውቋል። በአስቸኳይ ተፈተው ለሁሉም ማህበረሰባዊ ሚዲያ ተደራሽነት እንዲመለስላቸው ጥሪ እናቀርባለን ሲሉ ቃል አቀባይ ክሪስቶፈር ጄ ብራውን በመግለጫ ጠቅሰዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ሶሪያ ውስጥ የተካሄዱትና የሰው ሕይወት ያለፈባቸው ተከታታይ ፍንዳታዎች የሀገሪቱን የሰላም ጥረቶች ለማጓተት የተቃጡ ናቸው በማለት ሩሲያ ድርጊቱን አወገዘች። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ ኃላፊነቱን፣ በወሰደው እስላማዊ መንግስት ነኝ ባዩ አማጺ ቡድን ላይ ተገቢው የአጸፋ ምላሽ መወሰድ ይኖርበታል ብሏል። ትናንት እሁድ የደረሱ ተከታታይ ፍንዳታዎች ደማስቆ ውስጥ 83 ሆምስ ውስጥ ደግሞ 59 ሰዎችን ገድለዋል። ሶሪያ ውስጥ ያሉት ተፋላሚ ወገኖች ለተኩስ አቁም ውል የቀረበውን ሀሳብ እንዲቀበሉ ሩሲያና ዩናይትድ ስቴትስ ሊሰበስቧቸው እየሞከሩ መሆኑም ታውቋል። በዚሁ መሰረት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ትናንትና ከሩሲያ ጋር በቅርቡ ስራ ላይ የሚውል ጊዜያዊ ስምምነት ላይ ተደርሷል ማለታቸው ይታወሳል። በቅርቡ ከደቡባዊ የአፍጋኒስታን ግዛት ወታደሮች እንዲወጡ ተደርጓል የተባለውን ዜና የአፍጋኒስታን ጦር አጣጥሎ ያ የሆነው በአንዳንድ የሎጂስቲክ ወይም የአቅርቦት ጉዳዮች ምክንያትና ለጦርነት ታክቲክ ተብሎ ነው ሲል አስታውቋል። ይህ ዜና የተሰማው የአፍጋኒስታን፣ የፓኪስታን፣ የቻይናና የዩናይት ስቴትስ ባለስልጣናት ለአፍጋኒስታን የሰላም ውይይት ካቡል ውስጥ ከመገናኘታቸው ጥቂቅ ቀናት አስቀድሞ መሆኑ ነው። የጦሩ ምክትል አዛዥ ጄኔራል ሙራድ አሊ ሙራድ በካቡል ጋዜጠኞች በሰጡት ቃል ወታደሮቹ ነውጠኞችን ሽሽት ከደቡባዊ ክልል ለቀው ወጥተዋል የተባለውን ትችት ውድቅ አድርገዋል። አድማጮች ለዜና የተያዘው ሰዓት በዚሁ አበቃ። ክቡራን ና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳቸው አዲሱ አበበና አሉላ ከበደነን። አሁን ወደ ቀዳሚው የምሽቱ የዜና መጽሔት ርዕስ ነው የምናልፈው። የደንብ ልብስ ያለበሱ የመንግስት የደህንነት ሰራተኞች ያሏቸው የአመራር አባሎቹን ወደ ጽህፈት ቤታቸው ከመግባት አገዱብኝ ሲል የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት በትላንትና ዕለት አስታውቀዋል። እርምጃውን የወሰዱት ወገኖች ማንነታቸውንም ሆነ የእገዳውን ምክንያት ለመግለጽ ግን ያለመፍቀዳቸውን ነው ጨምረው የተናገሩት። የኦፌኮ ሊቀመንበር ዶክተር መረራ ጉዲና ዛሬ ግን ሁኔታው መለወጡንም አስረድተዋል። መለስካቸው አምሃ በጉዳይ ዙሪያ ዶክተር መረራን አነጋግሯል። ዶክተር መረራ ጉዲና ትናንት ወደ ጽህፈት ቤታችሁ እንዳትገቡ እንደተከለከላችሁ ተሰምቷል። ለመሆኑ የከለከላችሁ አካል ማን ነው? ማን ብሎ በለ ብዬ ሲቪል የለበሱት በር ላይ የቆመው ሰው ጠየቅኩኝ። ሌሎችን ሲቪል የለበሱ ሶስት ወይም አራት ነበሩ። ስሙም መናገር አልፈለገም። ለምን እንደተከለከልንም ቢጠይቀው እኔ ጉዳዩን ካወቅኩኝ ይበቃል አለኝ። ከዛ በኋላ እንግዲህ በትዕዛዝ የመጡ ሰዎች ጋር መጨቃጨቁ አስፈላጊ ስላልሆነ መኪናዬን አዙበ ይርኩኝ ድርጅቱ የስራ አስፈጻሚ ስብሰባ ነበር፣ የተሰበሰብነው ሌሎቹም እንደዛ ነው። ዛሬ መግባት አይቻልም እየተባለ የተመለሱት እንደዚህ ያሉ ስለማንነታቸው እርግጠኛ ለመሆን የማይቻል ሲሆን የመንግስት አካል ለመሆናቸው ወይም ሌላ አካል ለመሆናቸው እንዴት ማረጋገጥ ይቻላል? ስለዚህ ያልጠየቃቸኋቸው፣ ቢሮአችን፣ ከላይና ከታች መግቢያ መንገዶች ከወትሮ የተለየ ፖሊሶች ጠመንጃ አልያዙም እንጂ ዱላ ይዞ ፖሊሶች ነበሩ፣ ቆሞ እያዩ ነበር። ከኋላ ድጋፍ እየሰጡ ነው የሚለው ምልክት ይሰጠኛል። ለማንኛው ኢህአዴግ በተለያየ ፊት ስለሚሰራ የኢህአዴግ ፊት ለመሆኑ ብዙ አጠራዳሪ አይደለም ማለት። ለመሆኑ ለክልከላው ህጋዊ መሰረቱ ምን እንደሆነ ጠይቃቸዋል? ጠየኩ እኮ ማልባል ለምንድን ነው የምንከለክለውም ብዬ ጠየኩኝ። ጉዳዩን እሱ ካወቀ ለሚበቃ ነገረኝ። ስሙ መናገር እንዳልፈለገ ነገረኝ። ያወቀኝ ነው ሳያቀኝ አይደለም። ስሜን ጠርቶ ነው ያናገረኝ። ለመሆኑ የተከለከላችሁት እናንተ ብቻ ናችሁ ወይስ ሌሎች የመድረክ አባል ድርጅቶች ናቸው የተከለከሉት? ሌሎች የመድረክ አባል ድርጅቶች የዛን ቀን አልመጡም። ሌሎች ሰዎች ግን ወጣቶችን ጠዋት የመጡ እንደተከለከለ ሰምቻለሁ። ዛሬ እንዴት ገባችሁ? ርቁኝ ማንም የጠየቀኝ የለም። ከሰዓት በኋላ ነው ሁልጊዜ የምሄደው። ከሰዓት በኋላ ሄጄ ተመለስኩኝ። እና ሌሎችም አባላት ነበሩ ገብተን ወጣን። ምንድን ነው ብለው ነው የሚያስቡት? ሶስት ነገሮችን ነው የሚጠረጥረው። አንደኛው አርብ እንደሚታውቀው ጋዜጣዊ መግለጫ ሰጥተን ነበር። የፖለቲካ መድረኩ እንግዲህ በጣም አሳሳቢ በሆነ ደረጃ እየጠበበ መምጣቱን ተናግረናል፣ አስምረንበታል። ህዝባዊ ስብሰባዎች፣ ሰላማዊ ሰልፎች መከልከላችን። መጨረሻ ላይ የመድረክ ኃላፊዎች የቢሮ ኃላፊውና የአረና ትግራይ አመራር አባል ማዕከላዊ የደህንነት ቢሮ ተጠርቶ ማስጠንቀቂያ ተሰጥቷቸዋል ኦፌኮ እኮ ኦሮሚያ አካባቢ ችግር እየፈጠረ ነው እናንተ ደግሞ ወደ አዲስ አበባ እንዲያመጣ ይህንን እያገዛችሁ ነው የሚል እንደተነገረ ነግሮናል በዛ ላይ መግለጫ ሰጥተናል አንዱ እንግዲህ በዛ መግለጫ የመናደድ አንዱ እንትን ነው ሁለተኛ ደግሞ በአጋጣሚ እሁድ በተለመደው መንገድ አንድ ሲሄድ አስራ ሁለት አስራ ሶስት የሚሆኑ የኛ ወጣቶች ተሰብስበው ነበራሉ። ስራ አንድ ስራ አስተዛሚ ኮሚቴ አባል ጋር ለመነጋገር እሱም አንድ ጥርጣሬ ነው። ወጣቶች ተሰብስሎ ያደግ አይወድም። ስለዚህ እሱን አንድ ይጠረጥራል። ሌላው ግን ኦሮሚያ አካባቢ ምናልባት እንደገና እያገረሸ ነው። ብዙ ቦታ ችግሮች እየተፈጠሩ ነው። ዛሬም ለምሳሌ ወለጋ ግዳሚ ላይ ሰፊ ችግር አለ። ሀራር፣ መቻራ ላይ ብዙ ሰውም ተገድለዋል፣ የሚል ሪፖርት እየደረሰ ነው። ችግር አለ። ሰሞኑን ግን ደበረት አምቦ፣ ዛሬም ባብች የሚባል አምቦ የመጨረሻው ዳር ዳሩ ያለው ከተማ፣ ቀርሳም ሁነሳ የሚባል አካባቢ፣ ቦረናም ያደለ አካባቢ ብዙ ቦታ እየሰማውኝ ነው። ዛሬም ቢሆን ብዙ ቦታ ችግሮች አሉ ህዝብና የመንግስት ኃይሎች እየተጋጩ ነው የሚል ሪፖርት አለ። ከብዙ ቦታ እየደውሉ እየነገሩ ነው። ስለዚህ ሊያገረሸ የመጣ የኦሮሞ አካባቢ ሁኔታም ምናልባት ለመንግስት አሳሳቢ እየሆነ ነው። ማ የምንለው የባካቸውን ወደ ብሔራዊ ውቅ ሄዱ ወደ ብሄራዊ መግባባት ሀገሪቷንና ህዝቦቸዋን ምሩ። ድሮ በለመዳችሁበት መንገድ መግዛት ችግር እየተፈጠረ ነው። ሂዶ የሚባለውም የህዝቡ ውክልና ሊያገኝ አልቻለም። አንድ ነገር አድርጉ እያል እንግዲህ እነሱ ሊሰሙ በሚችሉበት መንገድ በሚዲያ እናወራለን። አሜሪካኖችም ከሚመለከታቸው የፖለቲካ ኃይሎች ከህዝቡ ጋር ተነጋገሩ ብለናል ብሎ ሲያወሩ እንሰማለን። ግን ምንም ነው እስካሁን ድረስ። ስለዚህ እንግዲህ እኛን የሚያገኘው አካባቢው ለእናንተም፣ ለአለም አቀፍ ማህበረሰብ እንግዲህ የህዝቡን ችግር እና ድሶት የምንናገረው አንዱኛ ስለሆን ይሆኑን በመጥላት ሊሆን ይችላል። እንግዲህ ከሶስቱ አንዳቸው ይሆናል የምል ጥርጣሬ አለን። ይሄ ሁኔታውን የማርገብና ሁኔታውን የማረራራትን በተመለከተ እናንተም ከዚህ የተሻለውን የተለየ ከመንግስት ጋር ልታደርጉት የሚችሉት ነገር ይታያቸዋል። ለምን አይታየንም? ህዝብ እኮ ሰላም ይፈልጋል። ማንም ሰላም የማይፈልግ ህዝብ የለም። ችግሩ እኮ መንግስት ድሮ በለመድኩበት መንገድ ካልገዛው ነው የሚለው። እንደሚታወቀው እንግዲህ አደግ ለሀያ አራት ሀያ አምስት ዓመታት ሲገዛ የነበረው ህዝብ ጥያቄ ሲጠይቅ ወደ ማፈኑ፣ ወደ መደብደቡ፣ ወደ ማሰሩ አልፎ አልፎ ወደ መግደሉ ይሄዳል። በዚያ ነው ሀያ አራት ሀያ አምስት ዓመት የኖረው እና አሁን ግን ኢህአዴግ በለመደበት መግዛት እየሞከረ ነው። ህዝቡ ደግሞ መብታን የመጠየቅ የመናገር እየጠየቀ ነው። እዚህ መሀል ውጥረት እየተፈጠረ ነው ማለት ነው። መሬት ዘረፋ ብቻ ሳይሆን ስለ መልካም አስተዳደርም እነሱ ማምነዋል። በአደባባይ መሬት ሲዘረፍ እንደነበረ መልካም አስተዳደር እንዳልነበረ እነሱም በአደባባይ አምናል። ህዝቡ ያንን እየጠየቀ ነው። ስለዚህ እዚህ አካባቢ ያገዘ ያለመግባባት ነው በመንግስትና በህዝብ መካከል የተፈጠረው። ስለዚህ ህዝብ በሰላም ተረጋግቶ መብቱ የተከበረለት ለመሆን የሚያደርገው ጥያቄ ያድግ በሰላማዊ መንገድ ከመለሰ ወደ ብሔራዊ እርቅ ለመምራት ከተዘጋጀ እኛ የዛ አካል ለመሆን የማንችልበት የማንፈልግበት ምክንያት የለም እና ችግሩ እሱ ነው ማለት ነው። በጣም ዶክተር መረራ ስለጊዜው እሱ ይህንን ለተሰጠኝ ዕድል አመሰግናለሁ። ለምሽቱ አብይ ርዕስ የያዝነው ዘገባ ደሞ እንሆ ከህዳር ወር 2008 ዓ ም ጀምሮ በስፋት በኦሮሚያ ክልል የሚካሄደውን ተቃውሞ የኢትዮጵያ ጸጥታ ኃይሎች በጉልበት እያፈኑት ነው ይላል ዓለም አቀፉ የሰብአዊ መብት ተከላካይ ድርጅት ሂዩማን ራይትስ ዎች ዛሬ ባወጣው ዘገባ። ተቃውሞ ከጀመረበት ሰሞን አንስቶ በየዕለቱ ሰዎች እንደሚገደሉና በዘፈቀደ እንደሚታሰሩም የሰብአዊ መብት ድርጅቱ አስታውቋል። ባለፈው ሳምንት ፍጻሜ ለአሜሪካ ድምፅ ራዲዮ ቃለ ምልልስ የሰጡት የኢትዮጵያ መንግስት ኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ከተቃዋሚዎችና ከመንግስትም በኩል ያለ አግባብ ኃይል በመጠቀም ህግ የጣሱ ለፍርድ እንደሚቀርቡ ተናግረዋል። ሳሌም ሰሎሞንና ትዝታ በላቸው ያጠናቀሩት ዘገባ ዝርዝሩን ያቀርባል። የአገሪቱ መከላከያ ሰራዊት የአገሪቱን መከላከያ ሰራዊት ያካተተው የጸጥታ ኃይል ሰላማዊ ሰልፈኞች ላይ ቀጥታ ተኩስ በመክፈት በርካታ ሰዎችን መግደሉን፣ በሺዎች የሚቆጠሩ ክስ ሳይመሰረትባቸው ታስረው እንደሚገኙ፣ ባለፉት ሳምንታት ተቃውሞው ረገብ ያለ ቢመስልም በመንግስት የሚካሄደው አፈና መቀጠሉን ሂዩማን ራይትስ ዋች ዛሬ ይፋ ባደረገው ሪፖርቱ ገልጿል። ኦሮሚያን በበርካታ የጸጥታ ኃይሎች ማጥለቅለቅ እርምጃ የሚያመለክተው በተማሪዎች፣ ገበሬዎች እና ሌሎች ተቃዋሚዎች የሚደረገውን ሰላማዊ ተቃውሞ ባለስልጣናት በእጅጉ ያለመፈለጋቸውን ያሳያል ብለዋል የሂዩማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ለዝሊ ለፍኮ። መንግስት በበኩሉ ያሰማራውን ሰራዊት ወደ ጦር ሰፈሩ መመለስ አለበት ብለዋል። ከሁሉ አስቀድሞ አላስፈላጊ ኃይል በመጠቀም የሚፈጽሙትን የጭካኔ ግድያ ማስቆም አለባቸው። በእነዚህ አካባቢዎች ለተሰማሩ የጦር ሰራዊት አባላት ተቃውሞ የሚያካሂዱት ሰዎች በሰላማዊ መንገድ መንግስትን መቃወም መብታቸው እንደሆነና የጸጥታ ኃይሎቹ የሕዝቡን መብት ማክበር እንዳለባቸው መንግስት ግልጽ መልእክት ማስተላለፍ አለበት። በተጨማሪም በዘፈቀደ ቁጥጥር ስር የዋሏቸውን በርካታ ሰዎች እንደገና የታሰሩትን መሪ በቀለ ገርባን ጭምር መፍታት አለባቸው። አቶ በቀለ ገርባ በታህሳስ ወር የታሰሩት ለሁለተኛ ጊዜ ነው። መንግስት ለነዚህ ተቃውሞዎችና ዋና መሰረት ለሆኑት ቅራኔዎች መፍትሄ ከፈለገ ለብዙ አመታት በሰላማዊ ተቃውሞ የፖለቲካ ለውጥ ከማምጣት ከሚሞክሩት እንደ አቶ በቀለ ገርባ አይነቱ ጋር መነጋገር እንጂ ማሰር የለበትም። ይህ በእንዲህ እንዳለ ባለፈው ሳምንት ቃለ ምልልስ የሰጡን የኢትዮጵያ ኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ካብራሯቸው ነጥቦች መካከል የመከላከያ ሰራዊት በኦሮሚያ ከተሞችና መንደሮች ስለመገኘቱ፣ በእስር ስላሉ ተቃዋሚዎችና የመንግስት ጸጥታ ኃይሎች ከህግ ውጪ እርምጃ ወስደው እንደሆነ በህግ እንደሚቀጡ ጠቅሰዋል። የኢትዮጵያ ፌዴራል መከላከያ መቀመጫው አዲስ አበባ አይደለም ፊንፊኔ ብቻ አይደለም ተቀምጦ የሚውለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት። በሀገሪቱ የተለያዩ አካባቢ አሁን ለእነዚህ አይነት ግጭት ግጭቶች በተከሰቱባቸው በተከሰቱባቸው አካባቢዎች የክልሉ የፖሊስ ኃይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከዛ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፈባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ። የኢትዮጵያ መንግስት ለተቃውሞ መነሾ የሆነውን የአዲስ አበባን የተቀናጀ ልማት ማስተር ፕላን የተባለውን አወዛጋቢ እቅድ መሰረዙን ቢገልጽም በኦሮሚያ ያለው ሁኔታ በቁጥጥር ስር እንዳልዋለ የድርጅቱ ዘገባ ይገልጻል። የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዋች በታህሳስና በጥር ወር ቁጥጥር ስር ውለው ከተለቀቁ መካከል ቁጥራቸው ወደ ስልሳ የሚጠጋ ተማሪዎች ጋር ቃለ ምልልስ አድርጎ እንደነበር እነሱም ለድርጅቱ ከገለጹት የጭካኔ አድራጎቶች መካከል የጸጥታ ኃይሎቹ ተማሪዎችን አነጣጥረው በጥይት ፊታቸው ላይ እንደሚመቱ ከታሰሩ በኋላም ከግርፋት አንስቶ በኤሌክትሪክ ማንዘር እንዲሁም ሴቶች ተማሪዎች ላይ አስገድዶ የመድፈር ጥቃት እንደሚፈጸም ሂዩማን ራይትስ ዋች በሪፖርቱ ገልጿል። ከተቃዋሚዎቹም በኩል የተወሰኑ በውጭ ባለሀብቶች የተያዙ እርሻዎች ላይ አመስ የተቀላቀለባቸው ተቃዋሚዎች ማስተዋሉን ድርጅቱ ይገልጽና በህዳር ወር ጀምሮ የተካሄደው ተቃውሞ ግን ሰላማዊ ነበር ይላል። በየካቲት 12 ቀን የፌደራል የጸጥታ ኃይሎች ከሰርግ በመመለስ ላይ ባሉ አውቶብስ ብስ ተኩስ በመክፈታቸውና ሰዎችን በመግደላቸው ሳቢያ ተቃዋሚዎች እንዲነሱና ተቃውሞ እንዲቀጥል ተደርጓል። መንግስት እንዳስታወቀው የካቲት 15 ቀን በፌደራል የጸጥታ ኃይሎችና ፖሊስ ሚሊሻ መካከል እንደሆነ በሚገመት የታጠቁ ሰዎች መካከል በተካሄደ ግጭት ሰባት የሰባት ጸጥታ ኃይሎች ሞት መስተዋሉን ዘግቧል ይላል። የሁማን ራይትስ ዋች የአፍሪካ ፕሮግራም ምክትል ዳይሬክተር ሌዝሊ ለፍኮ የኢትዮጵያ መንግስት እስካሁን ለሚቀርብበት ጥሪ አወንታዊ መልስ ካልሰጠ አሁን ለእናንተ ጫና ስለማድረጋችሁ ብቻ ለውጥ እንዴት ያደርጋል? ተብለው ሲጠየቁ የማቀርበው ሀሳብ የማይሆን ይመስል ይሆናል። ነገር ግን ከኢትዮጵያ መንግስት አመራር አባላት መካከል አንድ ሰው ከአሁን በፊት የተካቸው አይነት አንድ አይነት የፖሊሲ ምርጫዎች መከተል አስፈላጊ የህይወት መጥፋትና አላስፈላጊ የህይወት መጥፋትና ተስፋ ያላቸው ነገሮችን ተስፋ ማሳጣት እንጂ መልስ እንደማይሆኑ ይገነዘባል፣ የሚል እምነት አለኝ። ይህ መንግስት ከሱ አመለካከት የተለየ የፖሊሲ ምርጫ ለባለስልጣናቱ ስለማይፈቅድ ከውስጣቸው ይህንን ለመለወጥ ድፍረት ያላቸው ሰዎች ያስፈልጋሉ። በተጨማሪም እንዲህ አይነቱ ጭቆና ኢትዮጵያ ውስጥ ከቀጠለ የአገሪቱ አቅጣጫና መረጋጋት ውጪ መንግስታትና ለጋሾችን ሊያሳስብ ይገባል። አቶ ጌታቸው ረዳ በበኩላቸው ሕግ የጣሱ የጸጥታ ኃይሎችም ይሁኑ ተቃዋሚዎች ለፍርድ እንደሚቀርቡ ተናግረዋል። ሌጂትሜትሊ ጥያቄ ለማቅረብ በሚል ስሜት ላይ ተስርተው ስሜት የገቡ ሰዎች ካሉ እነሱ ላይ ያነጣጠረ ምህረት እንደሚኖር ገልጾ ነበር። የክልሉ መንግስት አላግባቢ ሰው ህይወትን የቀጠፉ ከአንድ ወይም ከሌላ ወገን ያለ ከመንግስት ወገን ሊሆን ይችላል ያሉ ሰዎች ካሉ በአግባቡ ለህግ የሚቀርቡበት አሰራር ይፈጠራል። በአሁኑ ሰዓት የኢትዮጵያ ሰብአዊ መብት ኮሚሽን ኢንዲፔንደንት የሆነ ኢንቨስቲጌሽን እያካሄደ ነው። በዚህ ጉዳይ ላይ ውጤቱ ሲወጣ ተጠያቂነት ያለባቸው ማንኛቸው ወገኖች ተጠያቂ የሚሆኑበት ስርዓት ይኖራል። ሂውማን ራይትስ ዋች ከዚህ በፊት እንደ አውሮፓ አቆጣጠር በሁለት ሺ አስራ አራት ዓመተ ምህረት ተቃውሞ አድርገው የነበሩ ተማሪዎች ወደ ትምህርት ቤታቸው እንዳይመለሱ መደረጉን በተመለከተ መረጃዎችን ሰብስቦ አስቀምጧል። ይህ አሰራር አሁንም ባለው ተቃውሞ ማግስት ቀጥሏል ይላል። ክብራትና ክብራን አድማጮች የእለቱን ወይም የምሽቱን አብይ ርዕስ ነበር የተከታተላችሁት። የዜና መጽሔቱ ርዕስ ይቀጥላል። በዩናይት ስቴትስ የካሊፎርኒያ ክፍለ ግዛት ውስጥ በምትገኘው ሳን በርናንዲኖ ከተማ በቅርቡ በከፈቱት የሽብር ጥቃት 14 ሰዎች ከገደሉትና በተኩስ ልውውጡ ወቅት ከተገደሉት ሁለት አጥቂዎች አንደኛው ይዞት የነበረው አይፎን ስልክ እንዲከፈትለት በሚፈልገው የዩናይት ስቴትስ ፌዴራል ምርመራ ቢሮና አልከፍትም በሚለው በስልክ አምራቹ ኩባንያ አፕል መካከል የተነሳ ውዝግብ አሁንም ተካሮ እንደቀጠለ ነው። ብዙ ቁጥጥር ያላቸው የመረጃ ቴክኖሎጂ ባለሙያዎች የአፕልን ሀሳብ እንደሚያደንቁ ቢናገሩም በዚህ በአሁኑ አጋጣሚ ግን አፕል በተሰጠው የፍርድ ቤት ትእዛዝ መሰረት ስልኩን መክፈት የሚቻልበትን መንገድ መፍጠር አለበት እያሉ ነው። ሰለሞን አባተ ባለሙያ አነጋግረው ያጠናቀረውን ዘገባ ይዞ ቀርቧል። ወደ ሰለሞን ዘገባ እናልፋለን። ምንድን ነው ይሄ ነገር ሰለሞን አዲሱ? ይሄ ጉዳይ በዓለም አቀፍ ደረጃ ከባድ የሆነ ንግግር ወደ ማስነሳት ሳይወስድ የሚቀር አይመስለኝም። በዚህ በአፕልና በአሜሪካ መንግስት መካከል የተነሳው አቋም አሉላ በመግቢያው ላይ እንደጠቆመው የአፕል ኩባንያ የእነዚያን የነፍሰ ገዳዮቹን ስልክ ማግኘት እንዲቻል የአሜሪካ መንግስት የጠየቀውን ጥያቄ ነው እንዲያሟላ እየተጠየቀ ያለው። የአፕል ኩባንያ ዋና ስራ አስፈጻሚ ቲም ኩክ የአሜሪካ መንግስት ጥያቄና አቋም እኮ አስደንጋጭ ነው ብለዋል። ዛሬ መግለጫ ሰጥተው ነበር ለጋዜጦች። እና አፕል ለሽብርተኞች ፍቅር የለውም ሐዘኔታም የለውም ብለዋል። ግን ትልቁ ችግር ያንን ሰይድ ሪዛን ፋሩቅ የሚባለው በዛ በጥቃቱ ላይ ተሳትፎ የነበረውን ሰው አይፎን ለመክፈት የሚያስችል ዘዴ መፍጠር ይበልጥ አደገኛና ለአፕል ደንበኞች የወደፊት ደህንነትም አስጊ ነው ነው የሚሉት የአፕል ዋና ስራ አስፈጻሚ እንግዲህ ይሄ ምንድን ነው? ገንዘባቸው፣ የጤናቸው መረጃ፣ ያሉበት ቦታ፣ በስልኮቻቸው ያዟቸው መረጃዎች፣ የስልክ ንግግሮቻቸው፣ የግል ገመናቸው ሁሉ አደጋ ላይ ነው የሚወድቀው ነው የሚሉት። ይህንን ዘዴ መፍጠር አንድ ያናገርከች ሰው አሉ በዚህ ጉዳይ። አዎ። ለመሆኑ ይሄ የግል ገመና የሚሉት ፕራይቬሲ የሚሉት ነገር ምንድን ነው? ይሄ ፕራይቬሲ የሚባለው እንግዲህ ነገር ሰዎች የራሳቸውን መረጃ ኢንፎርሜሽን ራሳቸው ማስቀመጥ መቻላቸው ነው፣ ሌላ ሰው ሳያየው እና። ያው ቴክኖሎጂ ባደገ ቁጥር አስቸጋሪ ነገሩ ምንድን ነው? የእኛ ለምሳሌ ፎቶግራፍ ብታነሳ፣ የልጅህን ፎቶግራፍ በስልክ ብታነሳው ስልክ ላይ ብቻ አይደለም የሚቀመጠው፣ ኢንተርኔት በመኖሩ ምክንያት ክላውድ የሚሉት የሰርቪሶች አሉ፣ እዛ ላይ ነው የሚቀመጡት። ለምሳሌ የአፕል አይፎን ቢኖርህና የልጅህን ፎቶግራፍ ብታነሳ ያ ከላይ የተነሳው ፎቶግራፍ ስልክ ላይ ብቻ አይደለም፣ እንደ ድሮ ኮፒው ይሄዳል። ኮፒው ይቀመጣል። ይሄ ሰዎቹን ከስተመሮቻቸውን ወይም የራሳቸውን ሰዎች ለመርዳት ነው ያደረጉት የአፕል ሰዎች ማለት ስልክ ቢጠፋብህ ለምሳሌ ፎቶግራፍ አይጠፋም ማለት ነው ሌላ ስልክ ገዝተህ ከዛ ከክላውድ ሰርቪሱ ላይ ልታመጣው ትችላለህ ወይም የስልክ ቁጥሮችም እንዲህ አይነት ጠቃሚ የሆኑ መረጃዎች ሁሉ ነገር ሊሆን ይችላል እስከ ዛሬ የተጠቀምክበት ሂስትሪ ሊሆን ይችላል ስለዚህ በጣም እያስቸገረ ከባድ እየሆነ የሚመጣ ነገር ነው እና ኤ ፕራይቬሲ ማለት ይሄ የግል ኢንፎርሜሽን ለሌላ ሰው ሼር አለማድረግ እዚህ ሀገር አሜሪካና ነገር ለምሳሌ ስፔሻሊ በልምድ ሁሌ የተለመደ ነገር ነው ማንም የማንንም ኢንፎርሜሽን ሊያይ አይችልም መረጃ የግል ስ ማንም ሰው ሊያይ አይችልም የሚል ህግ አለ መጽሐፉ ላይ ኮንስቲቱሽኑ ላይ እና ምንድን ነው ህጉ የሚለው ይሄ አራተኛ አሜንድመንት የሚሉት አለ ኮንስቲቱሽኑ ላይ መንግስት ሄዶ ዳኛ ጋር ዳኛን አሳምኖ የዚህን ሰውዬ መረጃ ማግኘት አለብኝ ምክንያቱ ለዚህ ነው ብሎ ዳኛውን አሳምኖ ብቻ ነው መንግስት የግል ዴታ የግል መረጃ ማየት መረጃዎችን፣ አዎ መረጃ የሚያገኘው ኦር ማየት የሚችለው አቶ ሚካኤል እንዳለ ናቸው የሚባሉት? አዲሱ ሚካኤል እንዳለ ነው። ሚካኤል እንዳለ በጣም ጥሩ ነው። በነገር ላይ አንድ ቃል አስገባሃለሁ። አፕል ይሄ ኩባንያ አፕል የሚለውን ስም ለምን እንደያዘ ሌላ ቀን ታስረዳኛለህ። እኛ ከምንበለው አፕል ጋር የተገናኛለ እንመለሳለን። ምልክቱም አፕል ነው። በነገራችን ላይ አቶ ሚካኤል እንዳለ ከብሌን ኮርፕ ባለቤቶችና ና የስራ ኃላፊዎች አንዱ ናቸው። ባይ ዘ ወይ ብሌን ኮርፕ በመገናኛ ቴክኖሎጂ ና በኢንተርኔት ላይ የሚሰራ ሜሪላንድ ውስጥ የሚገኝ ኩባንያ ነው። ታዲያ አቶ ሚካኤል ስለ አፕል ኩባንያ ወይም ይህም ኩባንያ እንዴት ነው የሚያዩት? አሁን አሁን አቋሙን ማለት ነው። አሁን ሰሞኑን አፕል ኩባንያ የያዘውን አቋም። ይሄ ጥሩ ጥያቄ ነው። ምን ይላሉ አቶ ሚካኤል? እስኪ እንስማ። እኔ የአፕል ኩባንያን አቋም ይገባኛል። ግን መንግስት ደግሞ የሚጠይቀው ሁሉን ስልክ ክፈት አይደለም። እሱ መጀመሪያ የነበራቸው ጥያቄዎች እሱ ነበረ። የመንግስት መርማሪ ኮሚቴው እሱ ነበር የፈለገው ሁሉን ስልኮች መድረስ እንዲቻል፣ በድብቅ እንደዚህ ማየት እንዲቻል፣ መሽለክ እንዲቻል እድል ይፈጠር ነው። ንድፉን ንድፉን ስሩት ነው አ በመግቢያ ስጡን ነው። የኋላ ቁልፍ ስጡን እኛ የፈለግነው ስልኩ ውስጥ ከፍተን መግባት እንድንችል ነበር። አፕል ግን እና ይሄ የአፕል ኩባንያ ትልቅ ክሬዲት ይገባዋል፣ በዚህ እምቢ አለ። ስለዚህ በዚህ ግን በዚህ ሳን በርነርዲኖ ነው ለሆነው የጥቃት አኳያ ግን እኔ የመንግስትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው? መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም። ከዚህ በኋላ እሱ አይደለም ጥያቄው፣ ይሄንን የነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው። ለመሆኑ አፕል በዚህ ስማማል ብለው ያስባሉ? ቅድም እንደገለጹልኝ የአፕል ሊደነቅ የሚገባው ስራ ሰርቷል፣ በመጀመሪያ ደረጃ በወሰደው አቋም። ከአሁን በኋላስ በዚሁ ይቀጥላል ብለው ያስባሉ? እንግዲህ ያው ኩባንያን ኩባንያ ሁሌ ምን ያህል ገንዘብ እንደሚሰራ የኩባንያ ዋናው ስራው ገንዘብ መስራት ነው እንጂ እንደዚህ አይነት ፖሊሲ የተያያዘን ነገሮች ላይ ማድረግ አይደለም አይመስለኝም። ስለዚህ እንግዲህ አፕል የአሁኑ የአሁኑ ሲኢኦዋቸው የአሁኑ መሪያቸው ስቲም ኩክ የሚባለው ሰውዬ በዚህ ነገር ያመነ ይመስላል። ግን ማን ያውቃል? የዛሬ አስራ አምስት አመት ወይ የዛሬ አስር አመት እሱ ሲለወጥ ኩባንያውም አብሮ ሊለወጥ ይችላል። በነገራችን ላይ ሰለሞን አሁን አፕል ብዙ ጉዳት ይደርስብኛል ይህን ነገር ባደርግ ነው የሚለውና እንዳለውና እንደፈራው ጉዳት ቢደርስበት ትክክለኛ ጥያቄ ነው። ቢደርስበትስ? አፕል በነገራችን ላይ የሚተላለፉበትን ውሳኔዎች ወደፊት አቤት እያለ መቀጠል ይችላል መክሰስ ሁሉ ይችላል። ከዚህ በኋላ የሚደርስበትን እና ለምንድን ነው እንዲህ አይነት ግትር አቋም የያዘው አፕል? የሚደርሱበትስ መዘዞች ምንድን ናቸው? እንዴትስ ነው መመራት ያለበት? ይህንንም ጉዳይ በነገራችን ላይ ከአቶ ሚካኤል እንዳለ ጋር አንስተን ተጨዋውተን ነበረ። የአፕል ኩባንያ አንደኛው ነገር ከጉግል እንሻላለን ብሎ የሚለው አሁን እኛ ስልክ ላይ እያስቀመጥከው እንዳታ ማንም ሰው ሊወስድ አይችልም ነው የሚለው። መንግስትም፣ የአሜሪካን መንግስት ቢሆን ማንም መንግስትም ቢሆን፣ ሌባም ቢሆን ማንም ሊሰርቅህ አይችልም ነው እነሱ የሚሉት። አሁን በዚህ ምናልባት ራሳቸውን በከፍተኛ ደረጃ መሸጥ ይችላሉ ይመስለኛል። ከአሁን በኋላ እንደሱ ነው የሚያደርጉት። እኛ እና አሁንም የሚመስለኝ ነገር የሚጋፉት ህጉን ለመጋፋት የሚሞክሩት ያንን የሰውን እንዲያምናቸው ይመስለኛል ሳስበው። ስለዚህ ይሄንን እስከ መጨረሻውም እስከሚችሉት ድረስ መግፋታቸው አይቀርም እና ያው ህጉ ተመልሶ ይህን ስልክ መክፈታቸው አይቀርም። ዞሮ ዞሮ አይመስለኝም እንደዚህ ዝም ብሎ እስከ እስከ ዘላለም መጋፋት አይችሉም። አንድ ነጥብ ላይ ይሄ መጋፋት ከሚችሉበት ቦታ ያልቃል እና የከፍተኛው ፍርድ ቤት ይመጣና ይ ነው ክፈቱ ይሏቸዋል እናተ ያኔ ይከፍቱታል አቶ ሚካኤል እንደዚህ አይነቱ አሰራር የመፈጠሩ መጀመሪያውኑ ወይም በእንግሊዝኛው አገላለጽ ፕሬሲደንስ መኖሩ ሌሎችም በተለይ በአፈና ተቃዋሚዎችን በማሳደድ ጆሮ በመጥባት በመሳሰሉ ስራዎች በጣም የተካኑ ናቸው የሚባሉ መንግስታት ሊጠቀሙበት ይችላሉ። እንዲሁም እንኳን በአሁን ባለው ሁኔታም እንኳን ቢሆን በተለያዩ ዘዴዎች የኢንተርኔትና የስልክ ስለላዎችን እያደረጉ ተቃዋሚዎቻቸውን ያጠምዳሉ ይባላል። ብዙ ድርጅቶች፣ የመብቶች ተሟጋች ድርጅቶች፣ የኢንተርኔት ነፃነት ተሟጋች ድርጅቶች በየጊዜው የሚናገሩት ነው። ይሄ ሁኔታ መፈጠሩ አሁን በተለይ በተለይ ደግሞ እንደ አሜሪካ አይነት መንግስት እንዲህ አይነቱን ሁኔታ መፍጠሩ ለሌሎቹ አሜሪካም አድርገዋለች የሚል እንደ ማሳያ አይነት ነገር አይፈጥርም ወይ? አዎ፣ ይፈጥራል እንግዲህ ያው የምንኖርበት ዓለም ፐርፌክት አይደለም አይደል? ሶ አሜሪካም ይሄ ሞራል ሀይ ግራውንድ ይሉታል እዚህ ሀገር ድሮ እናንተ ለሌሎች መንግስቶች ወይም ለሌሎች ድርጅቶች ሄደው እናንተ እንደዚህ ማድረግ የለባችሁም እኛም አናረገውም የሚሉት ነገሮች አሁን የሉም። ብዙ ያው መረጃዎች ብዙ ቦታ አሉ። መንግስት እነሱ መረጃዎችን ማግኘት አለብኝ ብሎ ያምናል ቢካዝ አገሩን ማስጠበቅ እፈልጋለሁ ስለሚል እና ይሄ እንግዲህ ያው በሀያ አንደኛው ክፍለ ዘመን በምንኖርበት ሀያ አንደኛው ክፍለ ዘመን ላይ ይሄ ትልቁ ጥያቄ ነው፣ ለአሜሪካን ብቻ ሳይሆን ለአለም ትልቁ ጥያቄ ነው። የኢንፎርሜሽን ማውሪያ መንገዶቻችን ተለውጠዋል። ፖስታ እንጠቀምም። ዩኖ ድሮ ምን ይደረግ ነበር? የሁለተኛው አለም ጦርነት ላይ ለጃፓኖች ስለሚፈሩ ለጃፓኖቹ የሚላክላቸው ፖስታ የአሜሪካ መንግስት እየከፈተ ያይ ነበረ ድሮ። ስለዚህ ይሄ ነገር ድሮም የነበረ ነገር ነው። ያው አሁን ትንሽ ለወጥ የሚያደርገው ነገር ምንድን ነው? የአስቸኳይና የጦርነት ሁኔታ በሚኖርበት ጊዜ ማለት አዎ፣ እንደሱ ይደረግ ነበር። ግን አሁን የመነጋገሪያ መንገዶች የዚህ መረጃ ኢንፎርሜሽን ቴክኖሎጂዎች ማደጋቸው ያው አስቸጋሪ ነው። ይሄ አዘ ሶሳይቲ አዘ አለሙ ተሰብስቦ እነዚህን አይነት ህጎች ማሳለፍ አለበት። የተወሰኑ ህጎች እንዴት ሰዎች ኮሚኒኬት ማድረግ እንደሚችሉ የትኛው የትኛው መረጃ የግልህ ነው፣ የትኛው መረጃ ሊወሰድብህ ይችላል። እና ያው ኩባንያዎችም የራሳቸው ሚና ይጫወታሉ። እነሱ ገብተው በመሀል አይሆንም፣ ይሄን የተገልጋይን ይሄንን ዳታ መስጠት አልችልም ብለው ይገፋሉ። አምሹር ተገልጋዮችም መክሰስ ይጀምራሉ ኩባንያዎችን እንዴት ትሰጣለህ ይሄን ለመንግስት ብሎ ይሻሳላል። ያው ሲስተሙ ሁሌ ልክ እንደዚህ ያደር ሹኩቻው ሁሌ ያሻሽለዋል ሲስተሙን ብዬ አስባለሁ። አቶ ሚካኤልን ብሌን ኮርፖሬሽንን፣ ድርጅታቸውን ይህንን ጥያቄም ራሱንም ይዘን ወደፊት እንመለሳለን። ቆየት እንላለን በዚህ ጥያቄ ላይ። ለማንኛውም የሚያመዛዝን ህሊና ያለው አንድም ሰው እንዲህ አይነት ጥያቄ አያቀርብም ብለውታል። ይህንንና በእርሳቸው ኩባንያና በአሜሪካ መንግስት በፌዴራል መርማሪዎች መካከል የተፈጠረውን ፍጥጫ አስመልክተው የአፕል ኩባንያ ዋና ስራ አስፈጻሚ ቲም ኩክ ዛሬ በሰጡት መግለጫ ምንም እንኳ የቀድሞው የዳኛ ትዕዛዝ የወጣው ከሳን በርናርዲኖ የወረዳ ፍርድ ቤት ቢሆንም መንግስቱ ጉዳዩን ወደ ፌዴራል ችሎት ወስዶታል ዛሬ ሰለሞንንና እንግዳውን እናመሰግናለን አድማጮች። አሁን ወደ ሳምንታዊው ቅንብር ስፖርት ነው የምንገባው። አዘጋጅና አቅራቢ ሰለሞን። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ገንዘቤ ዲባባ በአዳራሽ ውስጥ ሩጫ ውድድር ለ26 ዓመታት ተይዞ የቆየውን የአንድ ማይል የዓለም ክብረ ወሰን ሰበረች። በአሁኑ ወቅት አምስት የዓለም ሬኮርድ ባለቤት ነች። የዓለሙ ጸረ ጉልበት ሰጪ መድኃኒት ኤጀንሲ ኬንያን ከሪዮ ኦሊምፒክስ ውድድሮች ለማገድ መዘጋጀቱን አስታወቀ። በእግር ኳስ የኢትዮጵያንና የአውሮፓን ፕሪምየር ሊግ ግጥሚያዎች እንመለከታለን። አብራችሁን ቆዩ። አዲሱ የገንዘቤ ዲባባ የማይል ሬኮርድ አራት አስራ ሶስት ሰላሳ አንድ ነው። ከቀድሞ ለ26 ዓመታት ተይዞ ከቆየው የዓለም ሬኮርድ 41714 ላይ አምስት ሴኮንዶች ግድም ላጭታለታለች ስቶክሆልም ስዊድን ውስጥ ለሦስተኛ ጊዜ መሆኑ ነው። የ25 ዓመቷ ወጣት ኢትዮጵያዊት አትሌት ገንዘብ የዲባባ የዓለም ሬኮርዶችን ስታስመዘግብ ካአሁኑ የአንድ ማይል ሬኮርድ በተጨማሪ በ3 እና አምስት ሺህ ሜትሮችም አዳዲስ ክብረ ወሰኖች ማስመዝገቧ ይታወሳል። ረብ ሁለት በአስር ሴኮንዶች ቀድሚያ የገባችው ሌሎቹን የኢትዮጵያ አትሌቶች ጉድፍ ጸጋይንና አክሱማይት እምባይን በሁለተኛና ሶስተኝነት አስከትላ ነው። ቀደም ሲል በወንዶቹ የተካሄደውን የ1000 ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን አስከትቦ የጨረሰው ደግሞ የጅቡቲው አያንሌ ሱሌማን ነው። እንደ አውሮፓን ዘመን አቆጣጠር በ2000 ዓ ም ኬንያዊው ዊልሰን ኪፕኬተር ካስመዘገበው 21496 ላይ ነጥብ 76 ሴኮንድ አሻሽሏል። ወደ አስደናቂዋ ወጣት ወደ ገንዘብ የዲባባ ልመለስና ስቶክሆልም ላይ በአንድ ሺው አዲስ የዓለም ሬኮርድ ካስመዘገበች ከሁለት ቀናት በኋላ ማለትም ባለፈው አርብ ደግሞ በስፔን ከተማ በሳባዴል በ3000 የአዳራሽ ውስጥ ሩጫ ውድድር በታሪክ ፈጣኑን ጊዜ አጽፋለች። እንደ አውሮፓን ዘመን አቆጣጠር በ2008 ዓ ም በ1500 የአዳራሽ ውስጥ ሩጫ ውድድር ሻምፒዮኗ ገለቴ ቡርቃም አብራ ትሮጣለች። በሁለተኝነት ነው ያጠናቀቀችው። ጎይታይቶም ገብረ ስላሴ ሶስተኛ ሆናለች። የኢትዮጵያ አትሌቶች በሌሎች ርቀቶችም አሸንፈዋል። በዕለቱ በመላ አፍሪካ ውድድሮች በአምስት ሺህ የብር ሜዳሊያ ተሸላሚው ልዑል ገብረስላሴ በወንዶቹ ሶስት ሺህ የግሉን ፍጥነት አሻሽኖ የሞሮኮውን ሱፊያን ቡካንታርን ቀድሞ ገብቷል። አማኖቴ ደግሞ በሺህ አምስት መቶ አሸንፏል። በሴቶቹ ሺህ አምስት መቶ ደግሞ በኦል አፍሪካ ጌምስ ብር ተሸላሚዋ በሱ ሳዶ ቀዳሚ ሆናለች። በሌላ አትሌቲክስ ዜና ኬንያዊው ኮስማስ ኪፕሊሞ ላጋት ከዙሪክ እስከ ሴቪ ማራቶን ሲያሸንፍ ትላንት ለሁለተኛ ጊዜ መሆኑ ነው። በ2014 በማራቶን ለመጀመሪያ ጊዜ ተሰልፎ በሮጠበት ጊዜ ያስመዘገበውን የራሱን ፈጣን ሰዓት አሻሽሎ ትላንት 42ቱን ኪሎ ሜትር ያጠናቀቀው በ2 ሰዓት 8 ደቂቃ ከ14 ሴኮንድ ነው። ከቀድሞ ሰዓቱ ላይ 19 ሴኮንዶች አንስቶለታል። ሁለተኛ የስፔኑ ካርለስ ካስቲሊዮ መቀመጫውን ስፔን ያደረገው ሞሮኳዊ ሐሰን አቡካር ሦስተኛ ሆነዋል በሴቶቹ ማራቶን የስፔኗ ፖላ ጎንዛሌዝ በ2:31:18 ቀድማ ገብታ አገሬውን አስፈንድቃለች በማራቶን ስትሰለፍ የመጀመሪያዋ ነው የሞሮኮዋ ኮታር ቡሌድ በስምንት ሴኮንዶች ተቀድማ ሁለተኛ ሆናለች በግላስጎ ሶስት ሺ አዳራሽ ውስጥ ሩጫ ውድድር እንግሊዛዊው ሞፋራ በአንደኝነት ጨርሷል በኦሎምፒክ አምስትና አስር ሺህ ወርቅ ተሸላሚው ሞፋራ ኬንያዊውን ኦግስቲን ቾጌን ቀድሞ ሲገባ ያስመዘገበው ጊዜ ሰባት ደቂቃ ከነጥብ ስድስት ስድስት ሴኮንድ ነው። ስለ ኬንያ አትሌቶች ካነሳን ዋዳ፣ ማለትም የዓለሙ ጸረ ጉልበት ሰጪ መድኃኒት ተቆጣጣሪ ኤጀንሲ ባለፈው ሐሙስ ኬንያን ከ2016 የሪዮ ኦሊምፒክ ለማገድ እየተዘጋጀ መሆኑን አስታውቋል። ወዲያውኑ የኬንያ ስፖርት ሚኒስትር በሰጡት ምላሽ በሚካሄደው ምርመራ ሙሉ በሙሉ እንተባበራለን ብለዋል። ኬንያ ከዓለሙ ድርጅት ቀደም ሲል የተሰጣትን የጊዜ ገደብ አልፋለች። ኬንያ በረጅም ርቀት ሩጫ ውድድሮች በዓለም ከፍተኛ ቦታ እንዳላት ይታወቃል። ያም ሆኖ ግን ከ2011 ዓ ም ወዲህ አርባ ያህል አትሌቶቿ የጉልበት ሰጪ መድኃኒት መውሰዳቸው በምርመራ ተረጋግጦባቸዋል። አትሌቲክሱን በጆላብቃና ለእግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛሃኝ። አመሰግናለሁ ሰለሞን። የፕሮግራም መቆራረጥ የበዛበት የዘንድሮ ኢትዮጵያ ፕሪሚየር ሊግ አስረኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ስድስት ጽሚያዎች ተከናውነዋል። እዚህ በአዲስ አበባ ስታዲየም መከላከያ በወላይታ ዲቻ ሁለት ለአንድ በተሸነፈበት ጨዋታ ለወላይታ ዲቻ ሁለት ጎሎች ያስቆጠረው አላዛር ፓፊካ ነው። የአምናው ሻምፒዮን ቅዱስ ጊዮርጊስ ከኢትዮጵያ ልክስ ባንክ ባዶ ለባዶ ተለያይተው ነጥብ ተጋርተዋል።

በኩል ሀያ ሶስት ነጥብ በጎል ተበላልጠው የደረጃ ሰንጠረዡን ዝን አንደኛ ና ሁለተኛ ሆነ እየመሩ ሲሆን ደደቢት በሶስተኛነት ተከትሏል። አዳነ ግርማ ከቅዱስ ጊዮርጊስ በስምንት ጎል ኮከብ ጎል አግቢነቱን ይበራል። ከአዲስ አበባ ወደ ዲሞክራቲክ ኮንጎ ሉቡምባሺ ከተማ ስናመራ የሁለት ሺ አስራ አምስት የአፍሪካ ክለቦች ሻምፒዮና የኮንጎ ዲሞክራቲኩ ቲፒ ማዜምቤ ና የአፍሪካ ኮንፌዴሬሽን ዋንጫ አሸናፊ የሆነው የቱኒዚያው ኢቶይል ዱ ሳህል በማዜምቤ ሜዳ ተጫውተው ባለመዳ ቱፒ ማዘምቤ ሁለት ለአንድ ረቶ የሱፐር ካፕቲን ዋንጫ አንስቷል። ቱፒ ማዘምቤ ቀደም ሲልም አምስት ጊዜ የአፍሪካ ክለቦች ሻምፒዮን ሲሆን ሶስት ጊዜ ደግሞ የአፍሪካ ኮንፌዴሬሽን ዋንጫ ያነሳ ጠንካራ ክለብ ነው። ከአፍሪካ ወደ አውሮፓ ስንሸጋገር ከአውሮፓ የውስጥ ሊጎች መካከል የስፔን ላሊጋው ሀያ ስድስተኛ ሳምንት ጨዋታ ውጤቶችን በአጭር እንመለከታለን። በላሊጋው የባርሴሎና አካሄድ አስፈሪ እየሆነ መጥቷል ላስ ፓልማስን ሁለት ለአንድ ባሸነፈበት ጨዋታ ሱዋሬዝ ና ኔማር ናቸው ጎሎቹን ያስቆጠሩት ማላጋ ና ሪያል ማድሪድ አንድ አቻ ሲለያዩ አትሌቲኮ ማድሪድ ከቪያሪያል ባዶ ለባዶ አቻ ወጥተዋል ሌሎች ጨዋታዎቹን ተካሂደዋል የደረጃ ሰንጠረዡን ባርሴሎና በስልሳ ሶስት ነጥብ ሲመራ ተከታዮቹን በስምንት ና ዘጠኝ ነጥብ በልጧቸዋል አትሌቲኮ ማድሪድ ና ሪያል ማድሪድ በአምሳ አምስት ና አምሳ አራት ሁለተኛ ና ሶስተኛ ቪያሪያል አራተኛ ናቸው ኮከብ ጎል አግቢነቱንም የባርሴሎናው ሉዊስ ሱዋሬዝ በሀያ አምስት ይመራል። የሪያል ማድሪድ ክርስቲያኖ ሮናልዶ ደግሞ በሀያ ሁለት ይከተለዋል። ይኸው ነው በኩል ያለው ሰለሞን ገዛኝ ጾም መስቀል ነበር ከአዲስ አበባ አመሰግናለሁ። አድማጮች፣ ለዛሬ የተመደበልን ሰዓት የሆነው፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ፕሌኒን ሰላም፣ ደህና ቆዩኝ። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው ቅንብር አፍሪካ በጋዜጦች አፍሮ ባሮሜትር ስለ ደቡብ አፍሪካውያን ጥናት ያካሄደው ካለፈው ነሐሴ ወር እስከ መስከረም ወር በነበረው ጊዜ ውስጥ ነው። ሲቡ ሲንጎማ የድርጅቱ የደቡብ አፍሪቃ የኮሚኒኬሽንስ አስተባባሪ ናቸው። በአሁኑ ጊዜ የዲሞክራሲ ሁኔታን ነበር የተመለከት ነው። እናም ደቡብ አፍሪካውያን በሀገራቸው ውስጥ ያለው አጠቃላይ የዲሞክራሲ ሁኔታ እንዳላረካቸው ነው ያየ ነው። በመሰረቱ ለዲሞክራሲ የነበረው ድጋፍ ማሽቆልቆል የጀመረው ከአራት ዓመታት በፊት አንስቶ ነበር። አብዛኞቹ ዜጎች መሰረታዊ የሆኑ አገልግሎቶች ሊያቀርብ የሚችል መንግሥት ከሆነ ምርጫውን ትተው ሥልጣን ላይ ያለ ምርጫ የወጣ መንግሥትን ሊቀበሉ እንደሚችሉ እየተናገሩ ነው። ህዝቡ እርካታ ያላገኘው በዲሞክራሲ አተገባበር ብቻ ሳይሆን በመሪዎቹም ደስተኛ እንዳልሆነ እንኮመው ጠቁመዋል። ፒፕል አር ቤዚክሊ ዲስአፖይንትድ ኤንድ ዲስአፕሩቭ በመሰረቱ ሰዎቹ ደስተኛ ያልሆኑት ከሀገሪቱ ፕሬዚደንት አንስቶ እስከ የአካባቢ መሪዎችና የምክር ቤት አባላት ላይም ጭምር ነው። ከቅርብ ጊዜያት ወዲህ ከታዩት ቅሌቶች አንዱ ፕሬዚደንት ጃኮብ ዙማን የሚመለከት ነው። ከመኖሪያ ቤታቸው አንዱን ለማሳደስ 20 ሚሊዮን ዶላር የመንግሥት ገንዘብ መውጣቱ ሕዝቡን ማስቆጣቱ አልቀረም። የቀድሞ የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን የምርጫ ዘመቻ ያካሄዱ በነበረበት ወቅት ስለ ነበረው የኢኮኖሚ ሁኔታ የተጠቀሙትን አገላለጽ ያስታውሰኛል ብለዋል የአፍሮ ባሮሜትሩ ባለስልጣን። ጉዳዩ እሱ ነው። ኢኮኖሚው በጥሩ ሁኔታ ላይ አይገኝም። ሕዝቡ በቂ መሰረታዊ አገልግሎቶች አያገኝም። የኤሌክትሪክ መብራት አቅርቦት ችግር ሲፈራረቅብን ቆይቷል። ስለሆነም እነዚህ ሁኔታዎች በሕዝቡ ላይ ተጽዕኖ ማሳደራቸው አልቀረም። ምክንያቱም የደቡብ አፍሪካ ሕዝብ በመጠኑም ቢሆን ዲሞክራሲ፣ የአገልግሎት አቅርቦቶችን ያካትቱ ጥሩ ነገሮች ያመጣልናል የሚል እምነት ነበረውና ነው። ለምሳሌ አንድ በጥቁሮች ሰፈር ውስጥ በደሳሳ ቤት የሚኖር የኤሌክትሪክ መብራትና የቧንቧ ውሃ የሌለው ሰው መሪዎቹን ለመምረጥ የሚሰጠው ወይም የምትሰጠው ድምፅ ምን ያህል ዋጋ አለው የሚል ጥርጣሬ ሊያሳድርባት ወይም ሊያሳድርበት ይችላል። እነዚህ ነገሮች ስርዓቱ የማይሰራ መሆኑን እየነገሩኝ ሊሆን ይችላል። በየአምስት ዓመታቱ ለምርጫ እየወጣሁ ድምፅ እሰጣለሁ። ሆኖም ያየሁት ለውጥ አለ። አሁን አንዳንድ ለውጦች አሉ፣ ነገር ግን በቂ አይደሉም። ሰዎች በተጨማሪም ስለሚያገኙት አገልግሎት ጥራትም እያስተዋሉ ነው። ለምሳሌ የውሃ ተደራሽነት ቢኖርም ከአስር ሌሎች ሰዎች ጋር የሚሻሙበት ይሆናል። አፍሮ ባሮሜትር ባቀረበው ጥናት መሰረት በደቡብ አፍሪቃ በምርጫ የሚሳተፉት ሰዎች አነስተኛ ናቸው። ደቡብ አፍሪቃውያን በዲሞክራሲ ላይ ያላቸው አመለካከት እንደየሰዎቹ እንደሚለያይ እንኮመ ጠቁመዋል። ዲሞክራሲን ከሚደግፉት ደቡብ አፍሪካውያን መካከል በአማካኝ የተሻለ የትምህርት ደረጃ ያላቸው የገጠር ነዋሪዎችና ወጣት ደቡብ አፍሪካውያን ናቸው። የሀገሪቱ ዜጎች በአጠቃላይ ወደ ዘረኛው የነጮች ስርዓት ወይም ወደ አንድ ፓርቲ ወይም ወደ ወታደራዊ አገዛዝ መመለስ አይፈልጉም። ይሁንና ከነጮቹ ደቡብ አፍሪካውያን 44 ከመቶዎቹ ወደ አፓርታይድ ስርዓት መመለስን አይፈልጉም። 30 ከመቶዎቹ ግን እንዲህ አይነቱን ሐሳብ ይደግፋሉ። ሌሎች 26 ከመቶ ደግሞ ግልጽ የሆነ አቋም የላቸውም ወይም የሚፈልጉትን እንደማያውቁ ገልጸዋል። ደቡብ አፍሪቃ ውስጥ ዲሞክራሲን ግልጽ በሆነ መንገድ የሚደግፉት 49 ከመቶዎቹ ብቻ ናቸው። አፍሮ ባሮሜትር የተባለው ድርጅት የደቡባዊ አፍሪቃ ኮሚኒኬሽንስ አስተባባሪ እንኮሞ ይህ ክስተት አሳሳቢ ነው ይላሉ። አብዛኞቹ ደቡብ አፍሪቃውያን ክልሶች ሰዎች ዲሞክራሲን ይደግፋሉ። ለምሳሌ ከህንዳውያንና ከደቡብ እስያ ክልል ሰዎች 56 ከመቶ የዲሞክራሲ ደጋፊዎች ናቸው። የገዢው የአፍሪቃ ብሔራዊ ኮንግረስ ደጋፊዎች ዲሞክራሲን ይፈልጋሉ። ይሁንና የአፍሪቃ ብሔራዊ ኮንግረስ ፓርቲን የሚደግፉት ህንዳውያንና ክልስ መራጮች ብዛት እየቀነሰ ነው። የአፍሮባሮሜትር የደቡባዊ አፍሪቃ የኮሚኒኬሽንስ አስተባባሪ በመጨረሻም የጥናቱ ውጤት ገና ወጣት በሆነው ዲሞክራሲ ላይ ያለው አመለካከት አንዳንድ ችግሮችን ቢያንጸባርቅም ሰዎች የሚመስላቸውን ለመናገር መቻላቸው ራሱ ለዲሞክራሲያዊ አሰራር ጠቃሚ ነው ብለዋል። አድማጮች ለደቡብ ደቡብ አፍሪካ ዲሞክራሲ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። አፍሪቃ፣ ነክ ርዕሶችን ነበር አድማጮች የተከታተላችሁት። አፍሮ ባሮሜትር የተባለው በአፍሪቃ ስላለው የዲሞክራሲ የገበያና የሲቪል ሕዝብ ሁኔታ ጥናት የሚያደርግ ቡድን የደቡብ አፍሪቃ ሕዝብ በሀገሪቱ በሚያዩ የዲሞክራሲ አተገባበር ላይ ባለምርካቱ ለዲሞክራሲ ያለውን አመለካከት እንደ ቀነሰ የጠቆመበትን ነው። በሚቀጥለው ወደሚቀጥለው ፕሮግራማችን ነው የምናልፈው። ጤና ነው አሁን አሁን ከመጨረሻው ዝግጅት ላይ ደርሰናል። አድማጮች ጤና አዘጋጅና አቅራቢ ሰሎሞን አባተ እዚህ ይገኛል። ሰለሞን እጄ ከምን አመሰግናለሁኝ። አሉላ እጄ ከምን ከኢትዮጵያ የጤና ጥበቃ ሚኒስቴር ማሳሰቢያ ጋር ይሆናል። ሰሞኑን በኢትዮጵያ የኢንፍሉዌንዛ ችግር እንዳለ በተለይ ኤችዋን ኤንዋን የሚባለው ወይም ስዋይን ፍሉ ተብሎ የሚጠራው ወረርሽኝ ችግር እንዳለ በየኢትዮጵያ የጤና ባለስልጣናት አሳውቀው ነበረ እና እኔም ወደ አዲስ አበባ ደውዬ ምንድን ነው አሁን ሁኔታው የሚመስለው ብዬ ጠይቄ ነበረ። በኢትዮጵያ ጤና ጥበቃ ሚኒስቴር አማካሪ የሆኑትን ዶክተር ምርአዊ አረጋውን አግኝቻቸዋለሁኝ። እንደሚከተለው ተጨዋውተናል። ስለ ችግሩ ይሄ ኤችዋን ኤንዋን የሚባለው እንትን ከዚህ ቀደም ሁለት ሺ ዘጠኝ ላይ ምናልባት ከሰብ ነበረ እንደ ፓንደሚክ የተባለው ማለት ነው። አሁን በብዙ ሀገሮች ውስጥ ብዙ ችግር ፈጥሮ ብዙ ሲያስጨንቅ ነበረ። አሁን ከዚያ በኋላ ያው በዓለም አቀፍ ደረጃ ችግሩ እንደዚህ ወቅት እየጠበቀ እየመጣ የሚሄድ እንደ ማንኛውም የኢንፍሉዌንዛ ጉንፋን ወረርሽኝ እንደሆነ ተወስዶ ከዚያ ውጭ የተለየ ሌላ አይነት ዝርያ ከመጣ የሚል ሰርቬላንስ እንዲጠናከር ተደርጓል ይሄ ዓለም አቀፍ ደረጃ የቅኝት ስራ ማለት ነው ይህንን ተከትሎ እኛም ከሁለት ሺ ዘጠኝ ጀምሮ የቅኝት ጣቢያዎችን ከፍተናል በክፍለ ሀገርም በአዲስ አበባ ከተማ አዲስ አበባ ላይ አንድ አራት የቅኝት ጣቢያዎች አሉን እና ከእነዚህ ጣቢያዎች ላይ አሁን በዚህ አመት እንግዲህ በየአመቱ ከምንሰበስባቸው ናሙናዎች ይህንን ኤችዋን ንዋን እናገኛለን ነገር ግን ጉዳዩ የተለየ ዝርያ ይኖረው አይኖረው የሚለውን ነገር እኛ ዘንዳ ባለ ላቦራቶሪ እንመረምራለን። ከዚያም ለማረጋገጫ ደግሞ ለአሜሪካው ሲዲሲ እንልካለን ሳምፕሉን እና የተለየ ዝርያ እስከሌለው ድረስ ይሄ የሚያሰጋ አይደለም። ነገር ግን ሊጠናባቸው የሚችሉ የሚችልባቸው አጋጣሚዎች ይኖራሉ። በተለይ በጣም ሕፃናት ላይ አረጋውያን ላይ እንዲሁም ደግሞ እድሜያቸው እንደ ከሰባ ከፍ ያሉ ሰዎች ላይ እና ነፍሰ ጡር እንደዚሁም በተለይ ደግሞ እንደ ስኳር በሽታ ይሄ ክሮኒክነት የምንላቸው ማለት ነው፣ ስር ሰደድ የሆኑ ቋሚ የሆኑ የማይተላለፉት ቋሚ የሆኑ የማይተላለፉ በሽታዎች ያሉባቸው እነዚህ ሰዎች ላይ ሲከሰት ሊጠናባቸው ይችላል። አልፎ አልፎ ሞት ሊያስከትል ይችላል። ይሄ እንግዲህ በዓለም አቀፍ ደረጃ ነው። ከዚህ ቀደም አሁን ይሄ የዛሬ ሁለት ሳምንት አካባቢ እኛም ጋዜጣዊ መግለጫ ሰጥተናል ከጤና ጥበቃ እና ጉዳዩ አሁን የተከሰተ አዲስ ዝርያ የሆነም አይደለም። እኛም ያው በቅኝት እንከታተለው ስለነበረ የተለየ ነው አስር የሰደደ የተለየ ነገር ወይም ዝርያውን የቀየረ በሽታ አይደለም። እንግዲህ የሚነግሩኝ ባለፉት አራትና አምስት ዓመታት በተከታታይ በሚደረጉ ቅኝቶች የቫይረሱ አይነት ይገኝ ነበረ፣ እዚህም እዚያም ማለት ነው ኢትዮጵያ ውስጥ። እሱ ብቻ ሳይሆን ሌሎችም የቫይረስ አይነቶች አሉት። ኢንፍሉዌንዛ ኤቢሲ የሚባል ናቸው። ይሄ የኤ ዝርያ ነው እንግዲህ ከዚህ በታች ኤ ደግሞ ኤችዋን ኤንዋን እንደዚህ እየተባለ እንትን አሉት አይነት አይነቶች፣ ሰብሳይት እንለው እና እኛ ዘንዳ እንመረምራለን። ለማረጋገጫም ናሙና እንልካለን። እና ከአሜሪካው ሲዲሲ የበሽታዎች መከላከያ እና መቆጣጠሪያ ማዕከላት ማለት ነው፣ የበሽታዎች መከላከያና መቆጣጠሪያ ማዕከል ጋር አትላንታ የሚገኘው ማለት ነው። እና ይህንን ነገር አሁን በዚህ አመት እንግዲህ የአየር ለውጥ አለ። የቀደም ጥቅምት ላይ ምናምን ይከሰት የነበረው አይነት ቅዝቃዜ በአሁኑ ወቅት አለ እዚህ ከተማ እዚህ ኢትዮጵያ ውስጥ ይሄ ከኤልኒኞ ጋር የተያያዘ ሁኔታ ነው። ማታ ላይ ይቀዘቅዛል፣ ጠዋት ላይም እንደዚህ ይቀዘቅዛል፣ ቀን ላይ ሙቀት አለ። ይሄ ወቅት እንግዲህ ለጉንፋን ምቹ ሁኔታ ፈጥሯል። እና በዚህ ጊዜም እኛ ቅኝታችንን ስንሰራ ያስተዋልነው ነገር ነበረ። እንደዚህ አይነት ነገር እየጨመረ እንዳየን ከሆስፒታሎችም ሪፖርት ስናገኝ ጉዳዩን ይህ ለሕብረተሰቡም ግንዛቤ ለመፍጠር ጋዜጣዊ መግለጫ ሰጠን። ለመሆኑ የአሁኑን የተለየ የሚያደርገው ምንድን ነው? ከሌሎቹ ጊዜ ባለፉት አራትና አምስት ዓመታት ሲስተዋል ከነበረው ኤች ዋን ኤን ዋን የተለየ ዝርያ የተለየ አይነት የለውም። ነገር ግን አሁን በስፋት እንደዚህ ተከሰተ። ዝርያው ግን ያው ኤች ዋን ኤን ዋን ነው። እስካሁን የተለየ አይነት ዝርያ አልተገኘም። ነገር ግን በስፋት እንግዲህ የአየሩም ሁኔታ ሊሆን ይችላል። በስፋት ብዙ ሰዎች ላይ ተገኝቷል። አሁን ሪፖርት ከተደረጉባቸው ጤና ድርጅቶች ውስጥ ሆስፒታሎች ላይም እንደዚህ ቅድም የተናገርኳቸው አይነት በሽታ ያለባቸው ሰዎችን ሙተዋል። ከእነሱም ሳምፕል ወስደን ነበረ እና እነሱም ላይ አግኝተናል። በተለይ ስኳር በሽተኞች ነበሩ በወቅቱ እንትን ብለው የነበረው እና ይሄ በዚህ አመት በተከሰተው ወረርሽኝ ያለፈ ህይወት ነው። አዎ አሁን ይሄ ምንድን ነው? እነዚህ ሰዎች የስር የሰደዱ በሽታዎች ያሉባቸው ችግር ያሉባቸው ሰዎች ናቸው። እንግዲህ አጋጣሚ ሆኖ ግን እነዚህም ሰዎች ላይ ይህንን ቫይረስ አግኝተናል ማለት ናሙና ወሰድን። እነዚህ ሰዎች በጽኑ ታመው ተኙበት ላይ ናሙና ወሰድን፣ ለዚህ እንዳለባቸው አገኘን። ነገር ግን የእነሱ እንግዲህ ከጀርባ ያለው መሰረታዊ ችግራቸው እንዳለ ሆኖ በዚህ ከወቅት በዚህ ተደራቢ ኢንፌክሽንም ሙተዋል እና ይሄ ነገር እንደዚህ አይነት የሰደደ ችግር ያለባቸው ሰዎች ማለት እንደ ስኳር በሽታ ችግር ያለባቸው ሰዎች፣ እንደዚህ እንደዚህ አይነት ሰዎች በማንኛውም ዓለም ማለት እንደዚህ አይነት የሞት አጋጣሚዎች ይከሰታል፣ ሊጠናባቸውም እንደሚችል ይታወቃል። እነዚህ ሰዎች ለመሆኑ በዚህ በዘንድሮው ችግር አሁን የገለጹልኝና በሚመስሉ ሁኔታዎች ስንት ሰው ሞቷል? የት የት ሆስፒታሎች ውስጥ ነው እንዲህ አይነት ሁኔታ የተፈጠረው? አሁን እስካሁን ባለን እንትን አራት ሰዎችን አግኝተናል። አራት ሰዎች ሞተዋል። አዎ እንግዲህ የጤና ድርጅቱን ከሌ ብሎ መጥቀስ እዞ አያስፈልገንም ብያስባለን። ነገር ግን እንደዚህ አይነት ሆስፒታሎች ላይ በጽሁሙ ማን ክፍል ይሄ አይሲዩ በምንለው ውስጥ ተኝተው ከነበሩ ሰዎች ውስጥ ነው እንደዚህ አይነት አጋጣሚ የተፈጠረው። ሆስፒታል ሳይደርሱስ የሆስፒታል አገልግሎት ሳያገኙ የሞቱ ሰዎች ሊኖሩ ይችላሉ ብላችሁ ታስባላችሁ? በዚህ አይነት ችግር የሞቱ ሰዎች ያሉ? እስካሁን ባለን መረጃ ይህ ነገር ቤታቸው ውስጥ ሊገላቸው የሚችል እንደዚህ አጣዳፊ እንትን ነገር ሲከሰት እንግዲህ እንደሚታወቀው አሁን የዚህ የትንፋሽ ማጠር ችግር ሲፈጠር ቤቱ ይቀራል። እንደው ድንገት ይገለዋል ብለን የምናስበው አይነት በሽታ አይደለም። ያው በነበረው ሁኔታ ላይ እየተበባሰ ስለሚመጣ ብዙዎቹ ጤና ግርጅት ላይ ይደርሳል። ስለ ስርጭቱ፣ ስለ መከላከያው፣ ስለ ሕክምናው፣ ስለ ሀገሪቱ ዝግጁነትና አቅምም ተነጋግረናል ከዶክተር መርአዊ ጋር ይዤላችሁ መለሳለሁኝ። በሌላ ዝግጅት የሚኒስትሩን አማካሪ ለዛሬ ዶክተር መርአዊን ከልብ ላመስግንና ልሰናበት። የራስዎንም የቤተሰብዎንም ንጽህና ጤና ይጠብቁ። እጆቹን በሳሙና ለ ሃያ ሰከንድ መታጠብ ብዙ በሽታዎችን እንደሚያስቀር የብዙዎችንም በሽታዎች መተላለፍ እድል እንደሚቀንስ በእጅጉ ልብ ይበሉ። የቤተሰቦንም የአካባቢውንም ጽዳት ይጠብቁ። ጤና ይስጥልኝ። ክቡራትና ክቡራን አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። አዲሱ ቅድም ያልተሳካለን የአድማጮች አስተያየትም የተለመደው ፋታ የሚወሰድበት የሙዚቃ ግብዣችንም አልተሳካምና ጥቂት ደቂቃዎች አሉን። ምን ይመስልሃል? አንድ ዜማ ብንጋብዝ። በአንድ በተመረጠ ዜማ ፕሮግራማችንን በዛው እናጠቃላለን። ምን እንደመረጥ ደግሞ ለስንብት እንመጣለን። የእኔ አካል ይለናል፣ ተሾመ አሰግድ ለሰኞ ምሽት የሚስማማ ይመስለኛል።

እኔ አካልን እያንጎራጎር ከደረሱባት አዲሱ ደግሞ ይሄንን ዜማ ብዙ ድምፃውያን ዘም ሌሎችም ተጫወተ። አንድ ወጣት ልጅ አለ፣ በተለይ የሽሬ ልጅ ይሄ የሙዚቃ ውድድር ላይ የቀረበ ልጅ በጣም ጎበዝ ነው። በቅርቡም አናግሬዋለሁ፣ እናቀርበዋለን። ልክ ነው ታዲያ ማለት ስሙ እየነገረ ነው ገብረ የውቅሮው ልጅ እያለን ነው ገብረ፣ እያስታወሰን ነው ትግርኛ ስርጭትን መቃረቡን እያመለከተን ነው። ታዲያኛ በዚሁ በተሾመ አሰግድ ቆየት ያለ የኔ አካል እንልያችሁ፣ ያስተናገድናችኋል አከበደና አዲሱ አበበንን ቀጥሎ፣ ያው ገብረ አስቀድሞ መጥቶ ቦታ ይዟል። የትግርኛ ፕሮግራም ይቀጥላል። በኛ በኩል ሰላም ደህና ደሩ ለእኔ ህብት ገዛ The, the, the voice of America. Voice of America. The